Service Institute, Amharic Basic Course, Unit 41 Basic Sentences for Learning. Mazoria, Magananyet, Yager Gazat Minister. Hello, Mazoria, Vak Yager Gazat Minister in ከማን ጋር ለመገናኘት ይፈልጋሉ? ጌታዬ። ልማት ዲሬክተር፣ ከልማት ክፍል ዋና ዲሬክተር ከአቶ ከበደ ጋር ለመነጋገር እፈልጋለሁ። ጥቂት ይቆዩ፣ አገናኝዎታለሁ። ማን ልበል? ከበደ ነኝ። ማን ልበል? ጌታዬ ውል ግድብ፣ እኔ ዮሐንስ ነኝ። በውሉ መሰረት የዋሽን ወንዝ ግድብ ስራ ለመጀመር የመጣሁ ዋና መሀንዲስ ነኝ። ተስፋ መጠባበቅ። አዎ፣ አስታውሳለሁ። እንደምን አሉ አቶ ዮሐንስ። መምጣት ሆን በተስፋ እንጠባበቅ ነበር። ከአገሮ መቼ መጡ? አዲስ አበባ ከገባ ሁለት ቀን ሆኖኛል። ማድከም ዘንድ ጋ ዳሩ ግን ጉዞዬ በጣም ረጅም ስለነበርና ስለደከመኝ ከዚህ ቀደም ብዬ እርስዎ ዘንድ ልመጣ አልቻልሁም። ምንም አይደል። አሁን በቂ ረፍት አገኙ? አዎ፣ በቂ ረፍት አግኝቻለሁ። ዘንድ መለመን አሁን ግን አዲሱ የአዋሽ ግድብ የሚሰራበትን ቦታ ለማየት እፈልጋለሁ እና እርዳታውን ያደርጉልኝ ዘንድ እለምናለሁ። በደስታ። ለመሆኑ መቼ ለመሄድ አስበዋል? በሚመጣው ሳምንት መጀመሪያ ከአዲስ አበባ ለመነሳት ቆርጫለሁ። ተስፋ ማድረግ በጣም ጥሩ ነው። ጉዞ እንዲቃናሎ ተስፋ አደርጋለሁ። ዳሩ ግን ከመሄደው በፊት በዚህ ሳምንት ውስጥ ተገናኝተን ራት አብረን ብንበላና ብንጨዋወት መልካም ሳይሆን አይቀርም። ደስታዬ ነው። መመቸት ማስታወቅ። እንግዲያስ የሚመቸውን ሰዓት ያስታውቁኝና ጊዮን ሆቴል ድረስ እንገናኝ። መልካም ነው። ቅዳሜ ከምሽቱ በሁለት ሰዓት ብናደርገውስ? ተስማሚ ነው። እስከዚያ ድረስ ቢሮዬ መጥተው ጥያቄዎች እንዳሎት ቢጠይቁኝ ለመመለስ ፈቃደኛ ነኝ። እንግዲያስ ነገ በአምስት ሰዓት ቢሮ ድረስ መጥቼ ጥያቄዎችን ለማቅረብ እወዳለሁ። እሺ፣ በዚህ ሰዓት እጠብቀውታለሁ። እስክንገናኝ ድረስ ጤና ይስጥልኝ። አሜን፣ ጤና ይስጥልኝ።